የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ሰኞ መጋቢት 9 2011 ዓ.ም ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያዦቹ የማመሸው ጽዮን ግርማ ነኝ። በቀዳሚው ዘገባችን ወደ ጌዲዮ ጎቲት መጠለያ ጣቢያ የሚገኙ ተፈናቃዮች እናመራለን። የተቸከርነው ነገር ረሃብ፣ የረሃብ ጉዳይ የምንሰራ ስራ አተን ትርብን የሞተ ሰው ወደ መቶ ይሆናል። የማናድርበትን ቦታ ብታዩት ይሄ ነው። ተዘሃይተን ይሄኛ ነው። አንድ ድጋፍ የምባለው ነገር የለን መዳኛ የለንም። ጠቅላይ ሚኒስትር አብይ አህመድ የተፈናቃዮቹን አቤቱታ ለመስማት በትላንትናው እለት ወደዚያው አምረተው ነበር። ዘላቂ መፍትሄ የሚመጣበትን መንገድ ከሁለቱም ህዝቦች አባገዳዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች ጋር ምክክር እናደረጋለን። ከኦሮሚያና ከደቡብ ክልል አመራሮች ምክክር እናደረጋለን። ዘላቂ መፍትሄ እንዲመጣ ጥረት ይደረጋል። ለጊዜው ደግሞ አስፈላጊው የምግብ እርዳታ ይቀርባል ተብሏል። ዝርዝር ዘገባ ይኖረናል። ሌሎች ዘገባዎችም አሉን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለው። ስምንቱ የአየር መንገዱን ሰራተኞች ጨምሮ ለ157 ሰዎች እልቂት ምክንያት በሆነው የኢትዮጵያ አየር መንገድ ቦይንግ 737 ማክስ ኤይት የበረራ ቁጥር ኢቲ 302 የመከስከስ አደጋ እና ከወራት በፊት ከ ጃቫ ባህር ላይ ወድቆ በተከሰከሰውና ለ189 ሰዎች ሕይወት መጥፋት ምክንያት በሆነው የኢንዶኔዥያው ላየን ኤር የበረራ ቁጥር 189 ቦይንግ 737 ማክስ ኤይት አደጋዎች መካከል ግልጽ ምስስል መኖሩን የሁለቱ የአውሮፕላኖች የበረራ መረጃ መቅረጫ መሳሪያዎች አረጋገጡ። የዩናይትድ ስቴትሱ የአውሮፕላን ሰሪ ኩባንያ ቦይንግ በበኩሉ አውሮፕላኑን የሸክሙን ሚዛን ጠብቆ የሚበርበትን አቅምና ፍጥነት ለመቆጣጠር ታስቦ በእነኛ አውሮፕላኖች ላይ በሚገጠመው ሶፍትዌር ወይም የኮምፒውተር ፕሮግራም ላይ እያካሄደ ያለውን የማሻሻያ ስራ ለማገባደድ መቃረቡን አመልክቷል። አድማጮች የዚህ ዘገባ ዝርዝር ከደረሰን ወደ በኋላ ላይ ይዘን እንመለሳለን። በኤርትራ የውጭ ጉዳይ ሚኒስቴርና በፕሬዚዳንታዊ አማካሪ የተመራ ከፍተኛ የልኡካን ቡድን ሶማሌላንድን በመጎብኘት ላይ መሆኑ ተገልጿል። በውጭ ጉዳይ ሚኒስትሩ ኦስማን ሳላህና በፕሬዚዳንታዊ አማካሪው የማነ ገብረአብ የተመሩት ልኡካን ከሶማሌላንድ ፕሬዚዳንት ሙሲ ቢሂ አብዲ ጋር ተገናኝተው ተወያይተዋል። የሶማሌላንድ የውጭ ጉዳይ ሚኒስትር ያሲን ሀጂ መሐመድ ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ጋር ሆነው ስለ ጉብኝቱ ለጋዜጠኞች ገለጻ አድርገዋል። እንግዶቹ የመጡበት በአፍሪካ ቀንድ ሀገሮች በተለይም በኤርትራና በሶማሊላንድ መካከል ትብብሮችና ግንኙነቶችን ለማጠናከር ነው ሲሉ የሶማሊላንዱ የውጭ ጉዳይ ሚኒስትር ተናግረዋል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ በበኩላቸው ሀገራቸው ላለፉት ሀያ ዓመታት ከአፍሪካ ቀንድ ጉዳዮች ተገልላ መቆየቷን አስታውሰዋል። ከፕሬዚዳንቱ ጋር ስብሰባ ነበረን። ስለ ሀገሪቱ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ሁኔታ ገለጻ ያደረጉልንን አዳምጠናል። በጣም ጠቃሚ ገለጻ ነበር። ይህንኑ ለፕሬዚዳንታችን እናስተላልፋለን። ወደፊትም የሶማሌላንድ ጉብኝታችንን እንቀጥላለንም ብለዋል። በሌላ የአደጋ ዜና ምስራቅ ኢንዶኔዥያ ፓፑዋ ክፍለ ሀገር ሴንታኒ አካባቢ በደረሰ የጎርፍና የመሬት መንሸራተት የሞቱት ሰዎች ቁጥር ወደ ሰማኒያ መጠጋቱ ታውቋል። አርባ ሶስት ሰዎች መጥፋታቸውን የአስቸኳይ እርዳታ ሰራተኞች አስታውቀዋል። ዛሬ ሌሊቱን ኃይለኛ ዝናብ እንደጣለም ታውቋል። የኢንዶኔዥያ ብሔራዊ አደጋዎች ጉዳይ መስሪያ ቤት ኃላፊ እንዳስታወቁት በብዙ ቶን የሚገመት አለት፣ ጭቃና ዛፍ በጎርፍ ተጠራርቆ ወደ ወንዞች ሲወርድ ወንዞቹ ሞልተው መኖሪያ ቤቶች፣ ሰዎችና መንገዶች ተወስደዋል ተብሏል። ኢትሬክት በምትባል የኔዘርላንድስ ከተማ በአንድ የሕዝብ ማመላለሻ የኤሌክትሪክ ባቡር መሰል መኪና ላይ ተኩስ ከፍቶ ቢያንስ ሶስት ሰዎች መሞታቸውን የከተማዋ ከንቲባ ዛሬ ያረጋገጡ። ፖሊሶች በመኖሪያ ሰፈር ውስጥ ከደረሰው ጥቃት ጋር በተያያዘ አንድ የቱርክ ተወላጅ እየፈለጉ ናቸው። የኔዘርላንድስ ብሔራዊ የሽብርተኝነት ጉዳይ ኃላፊ በከተማዋ ውስጥ ሌሎቹም ተኩሶች እንደነበሩ ገልጸው ፖሊስ ታጣቂውን ለመያዝ ከፍተኛ ስሳ ላይ እንደሆነ አስታውቀዋል። የኔዘርላንድስ ጠቅላይ ሚኒስትር ማርክ ሩቴ ጉዳዩን እንዳሳሰባቸው አመልክተዋል። በመጨረሻም ደቡብ ምስራቃዊ አፍሪካ ትላንት እሁድ የመታው ኃይለኛ ማዕበልና ጎርፍ ከ150 የሚበልጡ ሰዎችን ገደለ። በብዙ መቶዎች የሚቆጠሩ ሌሎች ሰዎች የደረሱበት ጠፍቷል። ማዕበሉ ከሁሉም ይበልጥ የመታት የሞዛምቢክ ብሔራ ከተማ ነች። ዓለም አቀፍ ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን የላካቸው የእርዳታ ሰራተኞች ሁኔታውን ለመገምገም ማዕበሉ ያዳሸቃት ከተማ ደርሰዋል። የቡድኑ መሪ ጂሚ ለሱር በሰጡት መግለጫ ከአየር በተደረገ ቅኝት እንዳየ ነው በቤራ ከተማ ዘጠና ከመቶ ሙሉ በሙሉ እንደወደመ አመልክተዋል። ሞዛምቢክ፣ ማላዊና ዚምባብዌ ውስጥ ቁጥሩ አንድ ነጥብ አምስት ሚሊዮን የሚገመት ህዝብ በከባድ ዝናባማ ማዕበል ውስጥ ጉዳት እንደደረሰበት የተባበሩት መንግስታት ገልጸዋል። በተለይ ድሆች በሚኖርባቸው ገጠር አካባቢዎች ብዙ ሺህ ነዋሪዎች የመንገድና የቴሌፎን አገልግሎት ተቋርጦባቸዋል። በሰዓት 200 ኪሎ ሜትር ገደማ የሚወዘወዘው ማዕበል ሐሙስ የሞዛምቢክ የጠረፍ ከተማ ቤራ ከደረሰ በኋላ ደቡባዊ ማላዊና ምስራቃዊ ዚምባብዌን አዳርሷል። አድማጮች፣ ለሰዓቱ የያዝናቸው ናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።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 የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪዮኤ ዝግጅታችንን ነው። ልጆቼ ደማቸው መልኩን ቀይሯል፣ ስጋዬን ቆርጬ እንዳላበላቸው ደግሞ አይሆንም፣ ምን ላድርጋቸው ያሉት በጌዲዮ ዞን ለረሃብ እንደተጋለጡ የገለጹ የአስር ልጆች እናት ወይዘሮ ውዴ ባረቆ ናቸው። በጌዲዮ በተለያዩ ከምዕራብ ጉጂ ዞን የተለያዩ አካባቢዎች ተፈናቅለው በጌዲዮ ስድስት የመጠለያ ጣቢያ የሚገኙ ወደ ቁጥራቸው 178000 የሚገመቱ ሰዎች ችግር ላይ መሆናቸውን እየገለጹ ይገኛሉ። ዘጋቢያችን ዮናታን ዘብዲዮስ በጌዲዮ ተገኝቶ እነዚህን ሰዎች አነጋግሯል። በተጨማሪም በትላንትናው ምሽት ጠቅላይ ሚኒስትር አብይ አህመድ እነዚሁን ተፈናቃዮች መካከል በጌዲዮ ዞን ገደብ ከተማ የተጠለሉትን ተገኝተው ጎብኝተው አነጋግረዋል። ጠቅላይ ሚኒስትሩ በእርዳታ አቅርቦት ላይ መስተጓገል የፈጠረው ችግር መሆኑንም ገልጸውላቸዋል። ተፈናቅለው በገደብ ከተማ የሚገኙ የተጠለሉ ዜጎችን በመንግስት ላይ ያላቸውን ቅሬታዎችም ለጠቅላይ ሚኒስትሩ ገልጸውላቸዋል። የዮናታን ዘብዲዎስ ሪፖርት ሁሉንም ይዟል። እህል የናፈቀ አንጀት ረሃብ ያጨራመተው ሰውነት ጥን ያጎሳቆለው አካል እሳት እንደነካው ላስቲክ ስጋው ሽስቶ ቆዳና አጥንት ብቻ የቀረው የሰው ልጅ እዚህ በገዴኦ ምድር ሞልቷል። የምላስ የሚቀመስ ነገር ያጡ ነብሶች ከጥቋቁሮቹ ምድር ጥርት ካለው ሰማይ ስር ከለምለማው አፈር ከፍራፍሬው አድባር ተርበዋል። ይህ የወይዘሮ ውዴ ባራቁና አስር ልጆቻቸው አሁናዊ እውነት ነው። ወይዘሮ ውዴ ከሚኖሩበት ከምስራቁ ጉጂ ዞን ቀርጫ ወረዳ የተፈናቀሉት ከአንድም ሁለቴ ሶስቴ ነው። አሁን ደግሞ ለከፋ ራብ ተጋልጠዋል። ልጆቼ ደማቸው መልኩ ቀይሯል። ስጋዬን ቆርጬ እንዳላበላቸው ናቸው አይሆንም። ታዲያ ምን ላድርጋቸው? ይላሉ። እዚህ ከመጣን ወዲህ አስር ልጆች ሞቱ፣ አባቶች ስድስት ሞቱ፣ ሴቶች ሁለት ሞቱ። ምንም አንጥተን የምንበላ ነገር የለም። ሳንቲም የለንም። አፈላ ይቺ ላይ ነው የምንተኛ። ባል ሞተዋል። ልጆች አሉ አሉ አስር። ምን ላድርግ? ታዲያ ምን አምጥቼ ልስጣ? የሚሉትን የሚጨብጡትን ያጡ በመጦሪያ እድሜያቸው ግራ የሚጋቡ ወላድ እናት ወይዘሮ ውዴ እንደሚሉት ከዛሬ ዋ ቀን በፊት ምናልባትም ከስምንትና ዘጠኝ ወራት ቀደም ብሎ አስጨንቋቸው የማያውቅ ጉዳይ አሁን ሆድ ያስብሳቸዋል። ይህ ልውሃም ዶ ያጥጋብ ውስጥ አገርነን ሰርተን እንበላለን፣ ነግደን እንበላለን። በጥጋብ ነበር ያለ ነው እንዲህ የረሃብ አለንጋ እንደሚገርፋቸው ባውቅ ኖሮ ባልወልዳቸው ይመርጣሉ ብሎኛል። የእናት ወደ አዛኝ ነውና ደርሶ ሳግ ይተናነቃቸዋል። እሳቸው በተጠለሉበት ጣቢያ በረሃብ ምክንያት እየሞቱ መኖራቸውን ነግሮኛል። ምን ወደ ታለ ወዲ በወደ በደም የመጡት አሁን ደማቸውን ቀየሩ። አቶ ተስፋይ ታምሩም ከምስራቅ ጉጂ ዞን ቀርጫ ወረዳ መፈናቀላቸውን ገልጸውልኛል። መጀመሪያ ከተፈናቀሉ በኋላ ተመልሰው ቢሄዱም እንደገና ተፈናቅለው ለችግር መጋለጣቸውን ተናግሯል። ሰብአዊ ድጋፍ በተመለከተም የደረሰላቸው የባባላቸው ማንጀት የለም መንግስትም ከታች እስከላይ ጆሮ ዳባ ልበስ ብሎናል ብለዋል። አሁንም ቢሆን እነዚህ ነፍሶች የኢትዮጵያውያን እጅ ሽተዋል የተቸከረው ነገር ሌላ ስርዓትን ተረብን የሞተ ሰው ወደ መቶ ይሆናል። የምናደርበት ቦታ ብታዩት ይሄ ነው። ተደሃይተን ይሄኛ ነው። አንድ ድጋፍ የምባለው ነገር የለም መዳኛ የለንም። የምላስ የሚቀመስ ካጡ መቆየታቸውን የተናገሩት አቶ ታፈስ የተሰማ ህጻናት ከረሃብ በተጨማሪ በተለያዩ ተላላፊ በሽታዎች እየተጎዱ እንደሆነ ተናግረዋል። አራስ እናቶችም ጭምር ለጉዳት መዳረጋቸውን ገልጸዋል። ትልቁ ነገር ራብ ነው፣ እኛ ነው ያስቸገረ ጦርነት አንዴ አፈናቅሎናል። እዚህ የምንበላ ነገር አናገኝም። በዚህ አይነት ችግር በከፍተኛ ስቃይ ውስጥ ነው የምንኖረው። ይህ ታሪክ የእነዚህ ሰዎች ብቻ ሳይሆን በገዲዮ ዞን ተፈናቅለው በተለያዩ ጣቢያዎች የተጠለሉ የ178 ሺህ ዜጎችም ጭምር እንጂ። ቪኦኤ ገደብ ሮዳ ጎትቴ ቀበሌ ደርሶ እንዳረጋገጠው በጎትቴ ቃለ ህይወት ቤተክርስቲያ ብቻ ከ12ሺህ በላይ ዜጎች ለክፉኛ ራብ ተጋልጠዋል። በምግብ እጥረት የተጎዱ ህጻናት ቁጥራቸው ብዙ ነው። አይናቸውን የማይገልጡ ኢከክ የወረራቸውም፣ እንዲሁም አቅም አንሷቸው ከተጋደሙበት የማይነሱም እርዳታ የተባለ የሚመጣውን እንደሌላው መሻማት የማይችሉ እናቶችን ተመልክቷል ቪኦኤ። ለረሃብና ችጋር ከመጋለጣቸውን በላይ ምንም የማያውቁ ህጻናት ከስጋና ደም ውጭ የሆነው የሆነውም እየሞቱ ናቸው ይላሉ። ተጎጂዎቹም ከጉጂ የተፈናቀሉ ከ178ሺህ በላይ ዜጎች ለተመሳሳይ ችግር መጋለጣቸውን በገዲዮ ዞን የአደጋ ስጋትና ስራ አመራር አስተባባሪ አቶ ትግስቱ ገዛኝ ተናግሯል። ያሉበት ሁኔታ ምቹ አይደለም። ከቤት ንብረታቸው ወጥቶ ነው ያሉት። መጠለያ ምቹ አይደለም። በዚህ ላይ ደግሞ ህጻናትም እናቶችም ያው ለችግር ሊዳርጉ እንደሚችሉ ምንም ጥርጥር የለምና አሁን ግን ባለው ሁኔታ የአካባቢ ማህበረሰብም የዞኑ አስተዳደርም ግለሰቦችም ከዛም ሰዓት ደግሞ የፌደራል መንግስትም አሁን ባለው ሁኔታ ህይወት የማዳን ስራ መስራት የተሻለ ነው ያለውና ይህን እየሰራን ነው ያለ ነው። ዜጎችን ያህል ሲጎዱ አሁን ለከፋ ጉዳት ተዳርጓሉ ህጻናት ተጎድተዋልና ለምንድነው ዝም የተባለው? አቶ ትዕግስቱ ምን መሰለህ ከዚህ የተመለሱት ዜጎች ቀጥታ እዛ ምግብ እንዲያገኙ ጋይ ምግብ እንዲያገኙ መግባባት ላይ ተደርሷል። የእነዚህ ዜጎች ምግብ ቀጥታ ወደዛ ሲሄድ ነገር ግን ውስጥ ላሉት ተፈናቃዮች እዚሁ ምግብ እየቀረበ ነው የነበረው። አሁን መጀመሪያ ሊስት ተደረገው ተዘርዝሮ የተያዘው ምዕራብ ጉጂ ወደ አራት መቶ ሺ በላይ የሚሆን ተፈናቃዮች ናቸው ወደዛ ተመልሶ የሄዱ እዚህ ውስጥ ደግሞ ቀርቶ የነበረው የውስጥ ተፈናቃይ ወደ መቶ አርባ አምስት ሺ የሚሆን ነው የነበረው። እኛ ጋር የሚመጣ ምግብ የመቶ አርባ አምስቱ ሺ ነው። እዛ ጋር ግን በስማቸው የሚሄደው ቅድም የጠቀስኩትን ቁጥር ምግብ ወደዛ ይሄዳል። አሁን እነዚህ ሰዎች ግን ወደዚህ መሰደድ ሆነ መሰደድ ሲሆን በነዛ ሰዎች ስር ዝርዝር ምግቡ እዛ ሄደዋል። እኛ ጋር መጡ። እኛ ጋር ሲመጡ ምግባቸው እዛ ገርቶ እነሱ ወደዚህ ነው ሊመጡ ይቻሉት። በዚህ መሀል ምግብና ተጉጂ ሰው አልተገናኘም። በዚህ መካከል ነው ጉዳቱ ራቡ ልጠናባቸው ይቻለው። በዚህ ራብ ምክንያት የሞቱ ሕጻናቶች እንዳሉ እዛው ካምፕ ላይ ያገኟቸው ተጎጂዎች ነግሮኛል። አደጋ ስከሰት ሞት በዚህ ደረጃ ስለይ ኖርማሊ በጤና ደረጃ ህክምና ያገኙ የሞቱ ሰዎችን ነው መረጃ ኖርማል ሊገኝ የሚችለው። እኛም እጋቡ ነው ብለን ልንወስድ የምንችለው ይሄንን ነው። ከዚህ አንጻር ግን ሶስት ህጻናቶች ማውጣት ሲሆን እኛም በሪፖርታችን አካተን ለክልል ያተላለፍንበት አስታውሳለሁ። ከዛ ባሻገር ግን እንደዚህ አይነት ኬዞች ሊከሰቱ ይችላሉ። የህብረተሰቡ ተበታትኖ ነው ያለው እንደገና በአንድነትም ነው ያለው። በዚህ ላይ ደግሞ በቂ ምግብ ካላገኙ ለዚህ ችግር እንደሚታደረጉ ሪል ነው። የሰላም ሚኒስትር ወይዘሮ ሙፈሪሃት ካሚል ከአጎራባች አካባቢ ተፈናቅለው በገዲ ዞን ገረ ወረዳ ተጠልሎ የሚገኙ ዜጎችን ጎብኝቷቸዋል። በዚህ ወቅትም ለተፈናቃዮች የሚያስፈልጋቸውን ድጋፍ እንደሚያደርጉም ተናግሯል። መንግስት ዘላቂ መፍትሄ ለማበጀት እየሰራ ያለውን ስራ አጠናክሮ እንደሚቀጥልም ነው በዚህ ወቅት ያረጋገጡት። ከውሃና ከጤና ጋር ተያይዞ ያሉትን ችግሮች ለመፍታትም የጤና ሚኒስትር፣ የውሃ መስኖና ኤሌክትሪክ ሚኒስትሮች ቡድን አቋቁሞ እየሰራ መሆኑን ገልጸዋል። የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ መቲኩ ካሳ በበኩላቸው የእርዳታ እህል ለማቅረብ ስራ ተጠናክሮ እንደሚቀጥልም ተናግሯል። የኢትዮጵያ ጠቅላይ ሚኒስትር ዓብይ አህመድም ትናንት ገዲኦ ዞን ገደብ ወረዳ ተገኝተው የተፈናቀሉ ዜጎች ያሉበት ሁኔታ ጎብኝቷቸዋል። የገዲኦ ሕዝብ ከምዕራብና ከምስራቅ ጉጂ ዞን መፈናቀል ከጀመሩበት ከስምንት ወራት በፊት አንስቶ ለምን ጠቅላይ ሚኒስትሩ መቶ አያየንም ሲሉ ቅሬታ ሲያሰሙ መቆየታቸው የሚታወስ ሲሆን ጠቅላይ ሚኒስትሩ ትናንት በማለዳ ነበር ተፈናቅሎ በገደብ ወረዳ የሚገኙ ከ96 ሺህ በላይ ዜጎችን የጠየቋቸው። ከጠቅላይ ሚኒስትሩ ጋር የተወያዩ የተፈናቀሉ ዜጎች ተወካዮችም የተሰማቸውን ቅሬታ እንዲህ ሲሉ ለጠቅላይ ሚኒስትሩ ተናግረዋል። ከመጠለያ ቦታ አንስቶም እስከ እህል ድጋፍ ያለውን ችግርም ገልጸውላቸዋል። ይላክላቸዋል የተባለው ድጋፍም በበቂ ሁኔታ እንደማይደርሳቸውም ተናግረዋል። የቤት ቁሳቁስ ከዚህ በፊትም የደረሱት አካላት ሰጥቶና ደርታ ተቀብለን ነበር። መጀመሪያ ሰዓት የተቀበልነው ግን ሲንደው ጋር ብርድ ልብሱ ኩባያ ተሰጠው። በአንድ አንድ እየሸጠ ነው ሰው እስከዛ የቆየው አሁን ከዋደ ሆናልና እራቦታችንን ልብስ ከጤና በኩል

መንግስት በአስቸጋሪ ሁኔታ ውስጥ መሆናቸውን ተገንዝበዋል፣ ያሉት ጠቅላይ ሚኒስትሩ ከጊዜያዊ ድጋፍ በተጨማሪ ለዘላቂ መፍትሄ እንቅስቃሴ እንደምንደረግ ተናግሯል። ዛሬ ያፈናቀለ ነገ መፈናቀሉ አይቀርም። የተራ ጉዳይ ነው ስለማይጠቅም እሱን ትተን ወደ ልማት እንድንሄድ ዘላቂ መፍትሄ ይመጣበትን መንገድ ከሁለቱም ህዝቦች፣ አባገዳዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች ጋር ምክክር እናደርጋለን። ከኦሮሚያና ከደቡብ ክልል አመራሮች ምክክር እናደርጋለን። ዘላቂ መፍትሄ እንዲመጣ ጥረት ይደረጋል። ዜጎች ለችግር እንድጋለጡ ያደረጉም የገደሉና ያፈናቀሉም በህግ እንድጠየቁ ይደረጋል ነው ያሉትም። የሚጠየቁበት ምክንያት እዚያ ያለ የሆነ ፖሊስ ዛሬ ጌዶ ገሎ ከሆነ አሁን ጌዶ ሲወጣ ጉጂ መግደሉ አይቀርም። እናንተ ስለወጣችሁ አያቆምም። ያገኘውን ሰው አንተ ደግሞ እንትና፣ አንተ ደግሞ እንትን ነህ እያለ ጥፋት ይቀጥላል። ያ ጥፋት እንዳይኖር ህግ ለሁሉም እኩል እንዲሰራ ይደረጋል። የተፈናቀሉ ዜጎችን ቁጥርና ሰብአዊ ድጋፍ በተመለከተ የተሳሳተና ሐሰት መረጃ ይቀርብብናል ብለው ላቀረቡት ክስም ጠቅላይ ሚኒስትሩ ይህንን ብሏል። ቅድም በዜና ተነገረ ያለችው እህቴ ትክክል ነበረ። የተፈናቀላችሁት ስምንት መቶ ሺህ ገደማ ነው። ባለፈው ስድስት ወር ሰባት የተፈናቀለው ከዚህ ውስጥ ከዘጠና ፐርሰንት በላይ ተመልሷል ወደ ቦታ እዚህ የቀራችሁት ሃያ ሺህ አትሞሉም ነበር ያኔ በድርቅ በውሃ ችግር እና ን አልፎ አልፎ ጸጥታ ያለባቸው ጥቂት ወረዳዎች እዚህ እንዲቆዩ፣ የተቀረው ግን እዛ ሄዶ እዛ እንዲታገዝ ነው አቅጣጫው። ታስታውሱ ከሆነ እዛ ከሄዳችሁ በኋላ በመሃል የጸጥታ ችግር አጋጥሞ፣ በጉጂ እና በወለጋ የነበረው ሁኔታ፣ ለእርዳታ የሚመጡ እህሎች እዛ ላለው ሕዝብ መድረስ አልቻሉ፣ መንግስት ማገዝ በሚገባው ልክ አላገዘም። እንደገናም እህቴ እናነሳችሁ፣ ፀጥታም ችግር አጋጥሟችሁ፣ የተወሰነ ቁጥር ያለው ወደዚህ መጥቷል። አሁን ቁጥሩ አምስት ሺህ ነው አስር ሺህ ነው ሀያ ሺህ ነው እሱ ምን ያደርጋል? አንድ ሰውም ቢሆን ካላግባብ መጎዳት የለበትም፣ ቁጥሩ ስለበዛ ስላነሰ ሳይሆን ዋናው ነገር ለምንድን ነው ኢትዮጵያዊ በኢትዮጵያ ጨክኖ የሚያፈናቅለው? ተፈናቅለው በገደብ ወረዳ የሚገኙ ዜጎች ጠቅላይ ሚኒስትር መቶ ስለጎበኛቸው ደስታቸውን በምስጋና ገልጸው ላቸዋል ከፍተኛ ረሃብ የገባው ጉትት ቀበሌ በሚገኙ ጣቢያዎች ቢሆንም ገደብ ወረዳ ያሉትን እንጂ እስካሁን እዚህ ጉትት ቀበሌ ደርሶ በክፉኛ እየተጎዱ ያሉ ዜጎችን የጎበኘ ከፍተኛ የመንግስት ባለስልጣን የለም። የአሜሪካ ድምጽ ራዲዮም ዮናታን ዘብዲዎስ ከጌዲኦ ዞን ጎትትም ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን ቃለ ምልልስ ነው። በኬንያ አዲሱ የኢትዮጵያ አምባሳደር መለስ አለም የሹበት ደብዳቤያቸውን ለኬንያው ፕሬዚዳንት ኡሁሩ ኬንያታ ባለፈው ሳምንት ሲያቀርቡ በእጃቸው ስለያዟት ጭራ ጉዳይ ተጫዋውተዋል። ፕሬዚዳንት ኡሁሩ የቀድሞ የኢትዮጵያ ንጉስ አጼ ኃይለ ስላሴ ለአባቷ ለአባቱ የሰጧቸው ጭራ እስከ መጨረሻ የህይወት ፍጻሜያቸው ድረስ አብሯቸው ነበረ ሲሉም ነግረዋቸዋል። አቶ መለስ ይህን የሹመት ደብዳቤ ይዘው ወደ ኬንያ የተጓዙት የኢትዮጵያ አየር መንገድ ንብረት የሆነውና ቢሾፍቱ አቅራቢያ የወደቀው በረራ ቁጥር ኢቲ ሶስት ዜሮ ሁለት ቦይንግ 737 ማክሴት አውሮፕላን ከተነሳ ከጥቂት ሰዓታት በኋላ ነበር። በዚህ አውሮፕላን ሳይበሩ የቀሩት ደግሞ እናታቸውን ተሰናብተው ለመውጣት ጉዟቸውን በሰዓታት በማራዘማቸው እንደሆነ ነግረውናል። አቶ መለስን አነጋግሬያቸው ነበር። እንግዲህ በኢፌድሪ እንደሲ በኩል ኬንያ በሚገኝ የኢትዮጵያ አየር መንገድ ቅርንጫፍ ስበት በኩል በጋራ ለመስፋት እየሞከሩ ነው። አንደኛ ከበረራው ጋር በተያያዘ ኬንያውያን ጥልቅ ሀዘን ሰምቷቸዋል። በርካታ ወገኖቻቸውን አጥተዋል። ይሄ አንድ ፕላኔት የሚለውን ዓለም አቀፍ ስብሰባ ያስተናግዱ ስለነበር ከዚህ ስብሰባ ጋር በተያያዘ የተለያዩ ሀገር ዜጎች ወደ ናይሮቢ ሲመጡ አንዳንዶቹ ከሌላ ሀገር መጥተው አዲስ አበባ ነው ቀየር መንገድ የሚያዙት። በራሳቸውም ዜጎች ምክንያት፣ በሌሎች ሀገር ዜጎች ምክንያት ትንሽ ተጠበውም ተጨንቀውም ነበር። ከፍተኛ የእነሱ ሀገር የትራንስፖርት ሚኒስተር ኃላፊዎች ወደ ሀገራቸው ገብተዋል። ስለዚህ እነዚህ ባለስልጣናት ወደ ሀገራቸው እንዲገቡ እዚህ ኬንያ ናይሮቢ፣ እና ከናይሮቢ ውጭም ያሉ ኬንያውያን የተፈጠረው ሁኔታ በተመለከተ መረጃ ሲጠይቁ ይሰጣቸው ነበር። ናይሮቢ የሚገኘው ዋንደኛው የ ጆሞ ኬንያ ከአውሮፕላን ማረፊያም ጊዜያዊ ማዕከል ተቋቁሞ እንደዚሁ መረጃ መስጠት እንቅስቃሴ እየተደረገ ነው። ከዛ ውጭ በዚህ አደጋ የተጠቁ ኢትዮጵያውያንም፣ ኬንያውያንም አለ። እነሱን በየቤታቸው እየሄድን እንደ ኢትዮጵያዊ ባህል እንደ ኢትዮጵያዊ ልማድ ለቅሶ እየደረስን የሀዘናቸው ተካፋይ የሆንን መጽናናትን እየተመኘንላቸው የኢትዮጵያ ሕዝብንም የኢትዮጵያ መንግስትንም በጎ ፍላጎትና መልካም ስሜት የገለጽን እንገኛለን። ይሄ እንግዲህ እስከሚቀጥለው ሳምንት ተጠናክሮ የሚቀጥል ይሆናል። ይሄን የምናደርገው ሲሆን ኬንያው ፕሬዚዳንት ኡሁሩ ኬንያታ ጋር ቀርበው የሹመት ደብዳቤ ሲያቀርቡ የኢትዮጵያ የውጭ ጉዳይ ሚኒስትር የፌስቡክ ገጽ ላይ በወጣው ፎቶ ላይ ስትነጋገሩ ታያል። ፎቶዎቹ እና ይህን ጉዳይ በተመለከተ እየተነጋገራችሁት ነገር አለ ያሉት ነገር አለ እንዲህ የሰላሳ ሁለት ዜጎችን እንዳጣ አንድ ሀገር መሪ እንግዲህ ም እዚህ ነው ጽዮን የኬንያ የውጭ ጉዳይ ሚኒስቴር እኔ እንደሚመጣ ሁለት ያውቃሉ እና ይሄ ችግር ሲከሰት እነሱም ከፍተኛ ስጋት ገብቷቸው ነበር። በዚህ በረራ ላይ ነው የሆነ ወል የሚል ጥያቄ ነበራቸው እና ተጨንቀውም ነበር። ስለዚህ የሹመት ደብዳቤ ሳቀርብ ፕሬዚደንቱ እንኳን ከዚህ አደጋ ፈጣሪ ሰወረህ ብለው መልካም ምኞታቸውን ገልጸዋል። ይሄ አደጋ በመከሰቱ ኬንያና ኬንያውያን ጥልቅ አዘን ማቸው በዚህ የመከራ ወቅት ከኢትዮጵያና ከኢትዮጵያውያን ጎን እንደሚቆሙ ሁለቱ የሀገሮች ሕዝቦች በበጎ ጊዜ ብቻ ሳይሆን በክፉ ጊዜም አንድ ላይ ውሃና ዘይት ሆነው የሚቆሙ የሚደጋገፉ በጋራ የሚያዝሩ ሕዝቦች እንደሆኑ ለማየት ይሄ መልካም አጋጣሚ ነው። ይሄ የምንሻገረው የምናልፈው ጉዳይ ነው ብለው ነግረውኛል። በቆይታዬን አስፈላጊውን ሁሉ ድጋፍ እንደሚያደርጉ ገልጸውልኛል። ይሄ ችግር ተጣርቶ የችግሩ ሰለባ የሆኑ ቤተሰቦችም አስፈላጊውን ድጋፍ እንደሚያደርጉ በነሱ በኩል ነግረውኛል። ክብር ፕሬዚደንቱ፣ ከዛ ጎን ለጎን እንግዲህ የታየ አንድ ፎቶ አለ በማህበራዊ ሚዲያ ላይም ሲዟ ዞር አይቼዋለሁ እና የሹመት ደብዳቤዎትን ሲያቀርቡ ነጭ በነጭ የሆነ የኢትዮጵያን የባህል ልብስ ለብሰው ነው ያቀረቡትና እንደዚህ አይነት ሹመቶች ሲቀርቡ ታይተው አይታወቁምና በጣም ጥሩ ነው የሚል ነገሮችን አይቻለሁ። እንዴት አሰቡት? እንግዲህ ስለ መልካም አስተያየቱ እኔም አመሰግናለሁ። አንዳንድ አምባሳደሮች እንደዚህ በኢትዮጵያ የባህል ልብስ የሽም ደብዳቤያቸውን እንዳቀረቡ አስታውሳለሁ። እንግዲህ ኢትዮጵያ የባህል ስሃ ያሆነች ሀገር አለችም። በርካታ ባህሎች፣ ወጎች አሉ። ያንን ሌላው ዓለም እንዲያውቅ እንዲረዳ ማድረግ ያስፈልጋል። ደግሞ የተለየትና ውብ ውብ እኮ አለባበሶች አሉን እና እንደ አንድ የኢትዮጵያ መንግስት ተወካይ እንደ ኢትዮጵያ መንግስት አምባሳደር የኢትዮጵያን ባህል ሊወክል የሚችል አለባበስ ሙሉ ልብሱ ከመልበስ ተሻለ መብዬ መግለያ ምን አለ። በተለይም ደግሞ እዛ ፎቶ ላይ አይትሽም እንደሆነ ሲሆን ጭራ ይዤ ያለው ጭራ ኬንያ ፖለቲካ መሪዎች፣ በተለይም ኬንያታ ቤተሰቦች ስነንቦና ውስጥ ልዩ ቦታ አለው እና እንደ አንድ ዲፕሎማት እሱ ላይ በቂ ጥናትም በቂ ትንሽ መነሻ የምትሆን ንባብም አድርጌ ስነንቦናውም ይ ለማወቅ ጥረትም አድርጌ ያለ ማለት እችላለሁ። ስለዚህ እነሱም በኢትዮጵያ የባህል ልብስ የኬንያ መንግስት ባለስልጣኖች ብቻ ሳይሆኑ ከኔ ጋር የሹመት ደብዳቤያቸውን ያቀረቡ የሌሎች ስድስት ሀገሮች አምባሳደሮች ነበሩና ትንሽ የመደነቅም መንፈስ ምልክቶች ፕሬዚዳንት ፕሬዚዳንት ኡሁሩ በርግጥ አቶ መለስ በእርግጥ ፎቶ ነው፣ ነገር ግን ፕሬዚዳንት ኡሁሩ ጭራውን እንደ መቀበል ነገር አድርገው ስታወሩ ይታያል። እና አጥንቻለሁም ታሪኩን ከጭራው ጋር የተገናኘ ነገር ብለዋል። ምን እርሳቸው ያሉት ነገር አለ ስለ ጭራው። የወቅቱ የኬንያ ፕሬዚዳንት ኡሁሩ ኬንያታ አባት ጆሞ ኬንያታ ማለት ያው ጆሞ ኬንያታና ከቀድሞ የኢትዮጵያ ንጉስ ቀዳማዊ ኃይለ ሥላሴ የጭራ ስጦታ ተበርክቶላቸዋል። ያ ጭራ የጥበብና የአንድነት ምልክት አድርገው ይወስዱታል እነሱ በእንግሊዝኛው ዊዝደም ና ዩኒቲ ያሳያል ብለው ያስባል። እና ጭራውን ከእጄ ወስደው ይህንን ጭራ ለግሌ ያደርገዋለሁ ለአባቴ ቀዳማዊ ኃይለ ሥላሴ ሰጥተውታል። ይህን ደግሞ አንተ የኢትዮጵያ አምባሳደር ውስጥ ለኔ ስጡኛ ያለል ግ በደስታ ደስታውን አልችለውም። እንግዲህ ስጦታ ተደርጎ ይወሰድልኝ ልኝ ብዬ ሰጠኋቸው። ከዛ ከሚኒስትሮቻቸው ጋር ሲያስተዋውቁ ወደ ቀኝም ወደ ግራንድ እንደዚህ ጭራውን የሄዱ የሳቁ የቀለዱ ትንሽ የሳቅ ድባብ ፈጥረዋል። በኋላ ላይ አንድ ታሪክ እሳቸውም ነገሩኝ አባቴ ከቀዳማዊ ኃይለ ሥላሴ የተሰጣቸውን ጭራ እስከ የመጨረሻ ሕልፈተ ሕይወታቸው ድረስ ይዘውት ይሄዱ እንደነበረ ከራሳቸው የማይጠፋ የግል እቃቸው እንደነበረ እሳቸውም በትዝታ እንደሚያስታውሱት ገልጸውልኛል። እንግዲህ ይሄ ወይ የጭራ ዲፕሎማሲ ብለሽ ትጠሪው እንደሆነ አላውቅም። ቢሆን ግን በወቅቱ ትልቅ ስሜት ፎቶ ላይ ያስታውቃል። ይሄ ትክክል ነው። በኋላ ላይ እሳቸውም ጭራውን ለእኔ ይመለሱብን እንግዲህ ሌላ ጊዜ በስጦታ መልክ መስቀት እንችላለን። ግን ትልቅ ለኢትዮጵያ ፍቅር አላቸው። የወቅቱ የኬንያ ፕሬዚደንት፣ ኢትዮጵያውያንን በጣም ይወዳሉ። በልጅነታቸው አዲስ የምትባል የቤት ውስጥ የሳሎን ውሻ ከቀዳማዊ ኃይለ ሥላሴ ተሰጥቷቸው እንደነበረ ሁሉ እግረ መንገድም ያጫውተውኛል። እንደዚህ በታሪክም ቀደም ሲል በአንዳንድ ድርሳናት የሰፈረ ነው እና ጆሞ ኬንያታ ሲያርፉ፣ እሷም ብዙ ማልቆይ ሞተች። በአንዳንድ ከቤተ መንግስቱ ጋር ቅርብ የሆኑ ሰዎች በኩል ያለው አስተሳሰብ እሳቸው የቤቱ ባለቤት የሀገሬው በሬ ሲሞት ወዲያው ሞተች ብለው ያስባሉ እና እስከዚህ ድረስ ቅርብ ናቸው። በሁለቱ መንግስታት መካከል ዘመን የተሻገረ ወጥ የተረጋጋ ሰላማዊ ግንኙነት አለ። መልክዓ ምድር ብቻ ሳይሆን ሕዝቦችን እንጋራለን። አሁን ባለው የኢትዮጵያ መንግስት አሁን ባለው በኬንያ መንግስት፣ በመሪዎቹ መካከል በጣም የሚገርም ጠንካራ ወንድማዊ ግንኙነት አለ። የኛ የዲፕሎማቶቹ ኃላፊነት ይህንን ጥሩ እና መልካም የፖለቲካ ግንኙነት ወደ ኢኮኖሚ፣ ማህበራዊ ግንኙነት የመመንዘር ስራ ነው። አሁን በሹመት ደብዳቤ ማቅረብ ስነስርዓት ላይ ካየሁት በጎ የሆነ መንፈስ አንጻር ይህን ለመስራት የሚያስችለን እርሾ አለን። ብዙ ኢትዮጵያውያኖች ኬንያ ይኖራሉ፣ ናይሮቢ በስደት አሉ። እንደዚሁም በሙያቸውም ደግሞ ትልልቅ የዓለም አቀፍ መስሪያ ቤቶች ውስጥ ተቀጥረው የሚሰሩም አሉና ከዚህ አንጻር ኤምባሲው ለማድረግ ያቀደው ነገር አለ። እንግዲህ እንደሲው አንድ የዲያስፖራ ጉዳይ የሚከታተል የራሱ ዘርፍ አለ። በተለያዩ አደረጃጀት በሙያም በተለያዩ ከእምነትም አንጻር ኢትዮጵያውያን እንዲሰባሰቡ ቀደም ሲል ሲያደርግ የነበረ እንቅስቃሴ አለ። ከአመታት በፊት ኔ ስለነበርኩኝ እንደዚህም ስራዎች እኔም ቃቃቸዋለሁ። ኢትዮጵያውያን በሙያቸው ሀገራቸው እንዲደግፉ፣ ሀኪሞችን በተባበሩ መንጫ ድርጅት ድርጅት የሚሰሩ ሀገራቸውን ከሚገባ በላይ የሚወዱ በርካታ ኢትዮጵያውያን በዩኒት De fapt, pentru e በዩኤን ሀብታት የሚሰሩ እዚህ ባለው የተባበረ ሁኔታ ድርጅት ቤት የሚሰሩ ብዙ ኢትዮጵያውያን አሉ። በሌሎች ዓለም አቀፍ ድርጅቶች፣ እንዲሁም መንግስታዊ ያልሆኑ ድርጅቶች አሉ። እነሱን አሰባስበን በሀገራቸው ጉዳይ ላይ የተሟላ መረጃ እንዲኖራቸው የማድረግ በሀገራቸው ጉዳይ አስተዋጽኦ እንዲኖራቸው የማድረግ ስራ ይሰራል። ከዛው ደግሞ በንግድ መስክ የተሰማሩ የተዋጣላቸው የተሳካላቸው ብዙ ኢትዮጵያውያን አሉ። እነዚህ ሀገራቸው የሚደግፉ ናቸው። በቀጥታ ወደ ሀገራቸው ገብተው ዩኒቨርስቲ ያደረጉ መውጣቸው ቀላል አይደለም። ወደ ሀገራቸው ሳይገቡም እዚሁ ሆነው ድጋፍ የሚያደርጉ አሉ። በስደት አለም መሆነው ግን ስለ ሀገራቸው ሁሌ የሚጨንቁ የሚያስቡ የሚባዝኑ በሚችሉት መልክ ለሀገራቸው ጠበቃ የሆነው የሚቆሙ ብዙ ኢትዮጵያውያን አሉ። እነዚህ ጋር ተባብረን እንሰራለን። ዞሮ ዞሮ የዲፕሎማሲ ስራ ወርሀዊ ደመወዝ በሚከፈለው ዲፕሎማት ብቻ የሚሰራ አይደለም። ትልቁ ዲፕሎማሲ የዜጋ ዲፕሎማሲ ነው። ትልቁ አምባሳደር እኛና ከኔ ጋር ያሉ ዲፕሎማቶች አሉም ዜጎች ናቸው፣ ኢትዮጵያውያን ናቸው። ተባብረን ስለዚህ ታላቅ ስለዚህ ታላቅ ሀገር በጋራ እንሰራለን ብዬ ያስባለሁ። እንግዲህ ጊዜ ይረዳል። እናመሰግናለን አምባሳደር መለስ አለም። መልካም የስራ ጊዜ ይሁንሎት ብለን እኛም እንመኛለን። ይሆን እኔም አንቺ አመሰግናለሁ። እግዚአብሔር ስልም ለሀገራችን ሰላምና መልካም ጊዜ እንመኛለን ስጥ እንግዲህ አድማጮች በትላንትናው ምሽት የአስክሬን ያልያዙ ሳጥኖች የሟቾች ፎቶግራፍ ተቀምጦባቸው የቀብር ስነስርአታቸው የሁሉም መፈጸሙ ይታወቃል ከሁለቱ በስተቀር የሁለቱ አንደኛው በድሬዳዋ ከተማ የረዳት አብራሪው በድሬዳዋ ከተማ ነዋሪ በመሆኑ ቤተሰቦቹ በዛ ነዋሪ በመሆናቸው አህመድ ኑር መሀመድ እናም የእስልምና እምነት ተከታዮች በመሆናቸው ቀብር ስነስርአቱ በዛው ተፈጽሟል የአንድ ደግሞ ወደ ሀዋሳ ቤተሰቦቹ ጋር ተልኳል ቀሪ አስራ አምስቶቹ አዲስ አበባ ከተማ ቀብር ስነስ ስራታቸው ተፈጽሟል። አድማጮች፣ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። አብሬያቸው ያመሸሁት ጽዮን ግርማ ነበርኩ። በቴክኒክ ያቀናበረልን ማክቤ ላይብሩ ነው። ደህና ደሩ። Adiós, a